ሕዝብ ወረርሽኙን ቸል እንዳይል ጠየቁ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የፌዴራል መንግሥቱ የሥራ ጠባቂና ሥራ ጠያቂ ድጎማ ከሴፕቴምበር 27 ቀን እንደሚሻገር አስታወቀ። ሆኖም ክፍያው ዝቅ ያለና መመዘኛዎቹም ጥብቅ እንደሚሆኑ ገልጧል። ጠቅላይ ሚኒስትር ስኮት ሞሪሰን እና አቃቤ ንዋይ ጆሽ ፍራይድንበርግ በነገ ሁለት ዝርዝር መግለጫዎችን ይሰጣሉ። አቶ ሞሪሰን ይህንኑ አስመልክተው ሲናገሩ ስለሚቀጥለው ምዕራፍ አክለን የምንለው ይኖረናል። ይሁንና የድጋፋችንንና ፕሮግራሞቻችንን ምዕራፎች በውል ልንመለከት ይገባናል። ምን ያህል ምዕራፎች እንዳሉ ከወዲሁ ለመናገር አይቻለንም፣ ስለምን ከኮቪድ-19 ጋር ተያያዥ የሆኑ አያሌ እርግጠኛ የማንሆንባቸው ክስተቶች አሉና። አውስትሬሊያ ከአብዛኛው ምናልባትም በዓለም ላይ ካሉ ያደጉ አገሮች በእጅጉ የላቀች ናት። በዚሁ ወደፊት ልንቀጥል የምንችለው ተጽዕኖዎችን በመቀነስና ጸንተን በመጓዝ ሙከራዎችንም በማድረግ እንዲሁም በጥሞና በማድመጥ ነው። አውስትሬሊያ ከኮቪድ-19 ድቀት እንድታገግም ብቻ ሳይሆን የምንሻው ከድቀቱም ጠንክራ እንድትወጣ እንፈልጋለን። እኛ ተቋቁመን ብቻ የምናልፍ አገር አይደለንም የምንመነደግ እንጂ ብለዋለን። ከዚህ በተጨማሪም መንግሥት ቀደም ሲል ለአነስተኛና መካከለኛ የንግድ ተቋማት ይሰጥ የነበረውን 250 ሺህ ዶላርስ የብድር ዋስትናን ወደ 1 ሚሊዮን ዶላርስ ከፍ አድርጓል። የአውስትራሊያ ጤና ባለሥልጣናት አውስትራሊያውያን የኮቪድ-19 ወረርሽኝን አቀለው እንዳይመለከቱ እያሳሰቡ ነው። ጥሪው የቀረበውም አውስትራሊያ ውስጥ ባለፉት 24 ሰዓታት ውስጥ 296 አዲስ በኮሮና ቫይረስ የተያዙ ሰዎች መመዝገቡንና በጥቅሉ በቫይረሱ ሕይወታቸው ያለፈ ህሙማን ቁጥር 123 መድረሱን ተከትሎ ነው። የፌዴራል ምክትል የሕክምና ኃላፊ ዶክተር ኒክ ኮትስወርስ በመላው አገሪቱ 156 የቫይረሱ ህሙማን ሆስፒታል ለመተኛት እንደበቁና 33 በጽኑ ህመምተኞች ክፍል ውስጥ መሆናቸውን ገልጠዋል ባለፉት 24 ሰዓታት ውስጥ ቪክቶሪያ ውስጥ 275 አዲስ በቫይረሱ የተያዙ ሰዎች ሲመዘገቡ ኒው ሳውዝ ዌልስ 20 አስመዝግባለች። ታዝማኒያ ውስጥ አንድ ተመዝግቧል። ይህ በእንዲህ እንዳለም የፌዴራል መንግስቱ ጭምብሎችን ለአውስትራሊያውያን እንደሚያቀርብ አስታውቋል። ሜልበርን ውስጥ ከሐሙስ ጀምሮ ነዋሪዎች ጭምብል የማጥለቅ ግዴታ ተጥሎባቸዋል። ለተማሪዎችና መምህራን ጭምብሎች በነጻ ይሰጣሉ። እንዲሁም ለአረጋውያን መጦሪያና የግብረ አካል ጉዳተኞች ማዕከላት ውስጥ ለሚሰሩ የጤና ሠራተኞች ጭንብሎች በነጻ ይታደላሉ። ዜናውን ከማጠቃላላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የፌዴራል መንግስቱ የስራ ጠባቂና ሥራ ጠያቂ እቅዶችን ይፋ አደረገ። የጤና ባለሥልጣናት ህዝብ ወረርሽኙን ቸል እንዳይል ጠየቁ የሚሉት ግንባር ቀደም ነበሩ Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.